የዓለም ባንክ ሰሞኑን ባወጣው ዘገባው እንደ ጎርጎሮሳውያኑ ዘመን ቀመር በ2018 የነዳጅ የተፈጥሮ ጋዝ እና የድንጋይ ከሰል ምርት የዋጋ ጭማሪ ያሳያሉ። እነዚህ ምርቶች አምርተው በውጭ ምንዛሬ የሚሸጡ ሀገራት የምጣኔ ሀብታቸው የሚሻሻል ይሆናል ተብሏል። አሁን ባለው የኢትዮጵያ ምጣኔ ሀብት አንጻር እንዴት ይታይ ይሆን በሚል በዩናይትድ ስቴትስ ቨርጂኒያ ግዛት በቨርጂኒያ ኢንተርናሽናል ዩኒቨርሲቲ የኢኮኖሚክስ እና ስታቲስቲክስ መምህር ዶክተር ዘለዓለም ተክሉን አነጋግሬ ነበር። እንግዲህ የችግሩ ስፋት በሁለት አይነት ነው የሚሆነው። አንዱ የኑሮ ውድነትን ነው የሚያባብሰው። ሁለተኛ ደግሞ ስራ ጽነትንም ሊያባብስ ይችላል። እንግዲህ ይህን የምንለው ምንድን ነው? አብዛኞቹ እዛ አካባቢ ያሉት አይደለም የማምረቻ ፋብሪካዎች ይቀሩና የምግብ ማምረቻ ፕሮሴሲንግ ፕላንቶቹም ምኖቹም ሁሉ ጥሬ እቃ ይፈልጋሉ። እንግዲህ ማዳበሪያን እንኳን ብንመለከት ያሉት ኬሚካሎች የማዳበሪያ ዳፕ እና ዩሪያ ራሱ ከዚህ ከፔትሮሊየም ባይ ፕሮዳክት ጋር ሁሉ የተያያዘ ነገር ነው። እነዚህ ነገሮች መወደድ መልሶ እዛ ያለውን ምርት ማምረትን አቅምን ሁሉ ያዳክመዋል ማለት ነው። ለምን ይሄ ለማምረቻ የሚያስፈልጉ ጥሬ እቃዎችን የሚወጣው ወጪን ይጨምራል ማለት ነው። ለምን በአብዛኛው በኢምፖርት ላይ የተመሰረተ መሆኑ ነው። የነዳጅ ዋጋ መወደድ የነዳጅ ላኪ ሀገራት ምጣኔ ሲያሳድግ በተቃራኒው በማደግ ላይ ያሉና ከውጭ ገዝተው የሚያስገቡ ሀገራት ይጎዳሉ ይባላል። ለኢትዮጵያም ይህ የነዳጅ ዋጋ ጭማሪ ጥሩ ዜና አይደለም ይላሉ ዶክተር ዘላለም። ከኢትዮጵያ ኑሮ አንጻር እንግዲህ ተመልከተው አሁን የኢትዮጵያ በአሁኑ ሰዓት ትራንስፖርቱን ብንመለከት በጣም እየተወደደ ነው ያለው። ዋናው ችግር ኢትዮጵያ ውስጥ እኮ ነዳጅ እንኳን ባልጨመረ ጊዜ በጣም ዋጋ ጨምሮ ነበር። ስለዚህ ትራንስፖርት ይወደዳል። በነዳጅ ኃይል የሚንቀሳቀሱ ብዙ የማምረቻ መሳሪያዎች አሉ። ኢቨን ኤሌክትሪክ በሌለበት ኢትዮጵያ ውስጥ በየጊዜው ኢንተርሚተንት ኤሌክትሪክ ይጠፋል። በዛን ጊዜ ውስጥ ሁሉ ነዳጅን እየተጠቀሙ ነው ሞተሮች ኃይል የሚያመነጩት። ስለዚህ እነዛን እነዛን ሁሉ ሴክተሮች ነው የሚጎዳው እና እኔ ለኢትዮጵያ ለአብዛኛው፣ ለደሃው፣ በኢኮኖሚ ለደከመው ጥሩ ዜና አይደለም ብዬ ነው ምገምት። የባሰ ኑሮውን ያባብሰዋል ብዬ ነው ከአስር ዓመታት በላይ የኢትዮጵያ ኢኮኖሚ ማደጉንና መንግስትን በተደጋጋሚ እንደመግለጹ በነዳጅ ዋጋ ንረት የሚመጣውን የኑሮ ውድነት ኢትዮጵያ መቋቋም አትችልም ወይ አልኳቸው፣ የምጣኔ ሀብት ባለሙያውን ዋናው ነገር ምንድን ነው የሚባለውን ያክል ኢኮኖሚ እድገት ካለ ሀገሪቷ ብዙ የሆነ ተወዳዳሪነትን እንደገናም ደግሞ ጥሪትን ማፍራት መቻል አለባት። ያ ጥሪት ማለት ምንድን ነው? ሴቪንግ እና ይሄ ኢንቨስትመንት የምንላቸው ነገሮች ናቸው ማለት ነው። አገር ካደገ ሰርፕለስ ይበዛል፣ ወይም ደግሞ ይሄ ትርፍ መኖር አለበት ማለት ነው። ለብረተሰቡም ተካፍሎ ምንትን ያ ወደ ቁጠባና ወደ ኢንቨስትመንት ሆኖ እዛ ሀገር ብዙን ነገር ኢምፖርት ብቻ መሆኑን ጥገኝነትን ልትቀንስ መቻል የሚያስችል እድገት ነው መምጣት የነበረበት። ስለዚህ በአብዛኛው ጊዜ ክሌም የሚደረገው የሚጠየቀው እድገት ከቁጥር ያለፈ አይደለም። ያ ነው አሁን በምታየው በህዝቡ ላይም ያለውን ምንም ነው ረሃቡንም ሊያሻሽል ያልቻለው ስደቱንም ሊያሻሽል ያልቻለው። በእውነት ቢያድግ ኖሮ በካፒታልም ትርፍ መኖር አለበት፣ እንደገናም ደግሞ በሰው ኃይልም ደግሞ ሀብትም መዳበር መቻል አለበት። ኢትዮጵያ ለምሳሌ በቂ የሆነ ምርት እህሉም ራሱ እንኳን በብዛት ቢመረት ኖሮ ወይም እርዳታ ወይም ደግሞ ከውጭ ጊዜ ሁሉ አያስፈልግም። ኢትዮጵያ በግብርና ምርት ላይ ጥገኛ የሆነች ሀገር በመሆኗ የግብርና ምርቷን እንኳን ወደ ውጭ በመላክ ተጠቃሚ የመሆን እድሏ አናሳ ነው ምክንያቱ ደግሞ ምርቱ የሀገር ውስጥ ፍጆታን እንኳን መሸፈን ባለመቻሉና በሚሊዮን የሚቆጠሩ የተራቡ ዜጎች በውጭ እርዳታ ላይ ጥገኛ በመሆናቸው ነው ሲሉ ዶክተር ዘላለም ጨምረው ገልጸዋል። ለዶች በለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ